ሰላም ጤና ይስጥልኝ። ውድ የአገር ልጆች ዞተር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዷችን እነው ተጀምሯል። ባለፉት ሁለት ሳምንታት ስነ ከዋክብት ላይ ትኩረቱን ያደረገ መሰናዶ ወደ እናንተ ማድረሳችን ይታወቃል። ያምኖሩ እንግዲህ ዳይናሚክ ዩኒቨርሲቲ ውስጥ ነው እንቀሳቀሳለን። ብዙ ክስተቶች ይፈጠራሉ። በየሰከንዱ ስንት አይነት ክስተት ይፈጠራል። የእኛ ከዋክብት ስማችን ያወጣን ያው እኛ ፀሐይ ብለን ወይ፣ ሳን ወይ እንግሊዝኛ። ሌሎች ሲስተሞችም አሉ በዛሬው መሰናዷችን ደግሞ ትኩረቱን ጋላክሲ ላይ ያደረገ ዝግጅት እናስደምጣችኋለን። ቆይታችሁን ከኤፍኤም አዲስ 97.1 ከመደረስ ከህዋ ሳምንታዊ መርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ። የሰው ልጅ ከጥንት ጀምሮ ህዋ ውስጥ ምን ሊኖር ይችላል ለሚለው ጥያቄ መልስ ፍለጋ ሲማስን ኖሯል። ለአንዳንዱ ጥያቄ በቂ ምላሽ ሲያገኝ፣ ለሌላው ደግሞ አሁንም ምርምር ላይ ይገኛል። መመልከትና ማጥናት የሚቻለው ድረስ ተጠንቶ አሁንም ተጨማሪ ምርመራ ከሚፈልጉ የጠፈር ክፍሎች ጋላክሲዎች የሚጠቀሱ ናቸው። ምክንያቱም በህዋ ውስጥ እስከ ሁለት ትሪሊየን ጋላክሲ መገኘቱ ነው። ስለ እያንዳንዱ ጋላክሲ በቂ መረጃ አለ ማለት አስቸጋሪም ነው። ጋላክሲ በከዋክብት በጋዝ በአቧራና መሰል ንጥረ ነገሮች በግዙፍ የስበት ኃይል አማካኝነት የተመሠረተ ሥርዓት ነው። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የአስትሮኖሚና የአስትሮፊዚክስ ረዳት ተመራማሪ የሆኑት መህቡባ አህመድ የጋላክሲን ምንነት በማንሳት ገለጻ ያደርጉልናል። ጋላክሲ ማለት የብዙ ሰለሻል ኦብጀክቶች ወይም ደግሞ ሰማያዊ አካላቶች ስብስብና በውስጡ በግራቪቲ ባውንድድ ሆኖ ወይም ደግሞ ሆልድ ሆኖ የተቀመጠ ሲስተም ማለት ነው። በውስጡ ለምሳሌ እንደ ስታርስ ወይም ከዋክብቶች ስቴለር ሪምናንቶች፣ ወይም ደግሞ ስታር የከዋክብት ቅሪት አካል የሚባሉትን ጋዞችን፣ እንዲሁም አቧራ፣ እንዲሁም ደግሞ ዳርክ ማተር በውስጡ አካቶ የያዘ በጣም ትልቅ ሲስተም ማለት ነው። ጋላክሲ ማለት ጋላክሲ በኦብዘርቬብል ዩኒቨርስ ወይም ደግሞ እኛ ማየት እስከምንችለው ያለው የዩኒቨርስ ኤሪያ ሪጅን ማለት ነው። ኦብዘርቨብል ማለት በዛ ውስጥ አሁን እስከ ሁለት ትሪሊየን ጋላክሲዎች አሉ ማለት ነው። ኦብዘርቭ ያላደረግ ነው ወይም ደግሞ መመልከት ያልቻል ነው ከዛም በላይ ነው ማለት ነው። ይሄ በጣም ኤመንቱ ነው ከዚህ ዩኒቨርስ ውስጥ ማለት ነው። በጋላክሲ ውስጥ ያለውን እያንዳንዱን ኮከብ በትክክል መቁጠር ፈታኝ ነው፣ በተለይ ብዙ ከዋክብት ለመታየት በጣም ደካማ ከመሆናቸው አንጻር። የሰነፈለክ ተመራማሪዎች በዋነኝነት የሚያተኩሩት በጋላክሲዎች አወቃቀርና ቅርጽ ላይ ነው። ይህ ስለ አፈጣጠራቸው ዝግመተ ለውጥና ባህሪያቸው ግንዛቤን ይፈጥራል። የጋላክሲዎች ምድብን በተመለከተ የአስትሮኖሚና የአስትሮፊዚክስ ረዳት ተመራማሪ የሆኑት መህቡባ محمد ياسر الدونالي ጋላክሲዎች በዩኒቨርስ ውስጥ ዝም ብለው አይደለም እንዲህ ብትንትን ብለው ተሰራጭተው የሚገኙት። በግሩፕ ወይም ደግሞ ከፍ ካለ በክላስተር፣ እንዲሁም በጣም ከፍ ካለ ደግሞ ሱፐር ክላስተር፣ በዛ መልኩ ነው ኦርጋናይዝዶ ነው የተቀመጡት ማለት ነው። ግሩፕ ስንል አሁን ከሀምሳ እስከ መቶ ያለውን የጋላክሲ ብዛት ያካትታል። ክላስተር ማለት ደግሞ ግሩፕ ኦፍ እነዚህን ጋላክሲዎች የያዘ በግሩፕ በግሩፕ ማለት ነው። እነሱ እስከ ታውዘንድ እስከ በሺዎች የሚቆጠሩም ሊሆኑ ይችላሉ። እነሱን ያካትታል ክላስተር ማለት ነው። ሱፐር ክላስተር ግን ከዛም በላይ ነው ደግሞ የክላስተሮች ክምችት ነው የሚሆነው ማለት ነው ሱፐር ክላስተር። ስለዚህ ይሄ ሱፐር ክላስተር የምንለው በጣም ትልቁ በዩኒቨርስ ውስጥ ወይም ደግሞ በጣም ግዙፍ ሰማያዊ ሲስተም ከሚባሉት ውስጥ ይመደባል ማለት ነው። ልዩነታቸው ይሄ ነው። የጋላክሲዎች ባህሪ መሰረት ያደርጋል። በሳይዛቸው ወይም ደግሞ በግዝፈታቸው እንዲሁም ደግሞ ባላቸው ቀለም ወይም ከለር እንዲሁም ደግሞ በሞርፎሎጂካል ታይፓቸው የሚወሰን ነው ማለት ነው። ለምሳሌ ስፓይራል ጋላክሲ አለው ኤሊፕቲካል ጋላክሲ እንዲሁም ደግሞ ኢሬጉላር ወይም ደግሞ ሼፕ የሌለው ጋላክሲ አለ ማለት ነው። ስለዚህ እዛ ውስጥ ያለው አሁን እነዚህ ኤሊፕቲካል፣ ኢሬጉላር ምናምን ያልኩሽ አሁን እነሱ የራሳቸው ኤጅ እንዲሁም ደግሞ በውስጡ የሚገኙ የማቴሪያል አይነትን የመወሰን አቅም አላቸው ማለት ነው። እና ሥርዓተ ፀሐይ የሚገኝበት ጋላክሲ ሚልኪዌይ ጋላክሲ ሲሆን በኦሪዮን ቅንፍ ውስጥ ይገኛል። ፀሐይ ለሁሉም ፕላኔቶች ብርሃንና ሙቀት የሚሰጥበት ኮከብ የሥርዓተ ፀሐይ ማዕከላዊ አካል ናት። ስለ ሚልኪዌይ ጋላክሲና ተያያዥ መረጃ ረዳት ተመራማሪዋ ተከታዩን አክለዋል። ሚልክ ዌይ የኛ አውር ሆም ጋላክሲ ነው። በውስጡ እስከ መቶ ቢሊዮን ስታሮችን ወይም ደግሞ ከዋክብቶች ይገኙበታል ማለት ነው። እንዲሁም የእኛ ሶላር ሲስተም ወይም ደግሞ ስርዓተ ፀሐይ በዛ ውስጥ ነው የሚገኘው እና ሚልክ ዌይ የተለያየ በጣም ብዙ አርሞች አሉት ማለት ነው። ሼፑ ደግሞ ስፓይራል ቅርጽ ያለው ነው። ስፓይራል አርም ማለት ባር ሼፕድ የሆነ ከሴንተሩ እንደ ኤክስቴንድ እያደረገ የሚወጣ ብዙ አርሞች አሉት ማለት ነው። አርሞች ውስጥ ደግሞ ብዙ ስታሮች እንዲሁም ደግሞ አቧራዎችና ጋዞች ይገኙበታል። ከአርሞቹ ውስጥ ለምሳሌ የእኛ ስርአተ ፀሐይ የሚገኘው አንደኛው አርም ላይ ነው፣ ኤጅ ፓርቱ ላይ ማለት ነው። ሴንተሩ ላይ አይደለም። እሱም ስሙ ደግሞ ኦሪዮን አርም ይባላል ማለት ነው። እስከ መቶ ሺ ላይት ይርት ነው ማለት ነው የሚልኪዊ ዳያሜትር። ሚልኪዌይ ውስጥ የራሱ የሆነ ስትራክቸር አለው። ራሱ የሆነ ኮምፖነንቶችና እንዳልኩሽ ጋላክቲክ አርም ኤክስቴንድ እያደረጉ የሚወጡት አርም መሳይ ኤጆች አሉት ማለት ነው። ስለዚህ ስትራክቸሩን ስናያሁ አሁን እንዳልኩሽ ባር ሼፕድ ነው፣ ስፓይራል ጋላክሲ ነው ማለት ነው። ዳያሜትሩም እንደነገርኩሽ መቶ ሺህ ላይት ይርስ ነው። ኮምፖነንቶቹ ደግሞ ያው ምንሊ ስታር ነው ወይም ደግሞ ከዋክብቶች ናቸው እስከ መቶ ቢሊዮን የሚደርሱ ከዋክብቶች ማለት ነው። በውስጡ ደግሞ ሌላ ኮምፖነንት፣ አንድ ብላክ ሆል አለው። ብላክ ሆል ማለት ምንም አይነት ላይትም ይሁን ምንም ወደሱ ፎል ካደረገ ስኬፕ ማድረግ ማምለጥ አይችልም። ምንም አይነት ኢንፎርሜሽን ከሱ ማግኘት አንችልም። የብላክሆል ማለት የማሲቭ ስታር ወይም ደግሞ በጣም ክብደት ያላቸው መጀመሪያ ላይ ሳይክላቸውን ሳይጨርሱ በጣም ክብደት ያላቸው ማሶች ደድ ሲሆን ወይም ሲሞቱ፣ ወደዛ ነው በቃ የሚቀየሩት ወደ ብላክሆል ማለት ነው ከሱፐርኖቫ ኤክስፕሎዥን በኋላ እና ስለዚህ ብላክሆል ማለት በጣም ከፍተኛ ኃይል የስበት ኃይል ወይም ደግሞ ግራቪቲ የምንለው ያለው አካል ነው ማለት ነው። በሚልኪ ዌይ ውስጥ ደግሞ ሳጅታሪስ ኤ የሚባል ሴንተሩ ላይ ብላክ ሁል አለ ማለት ነው። ያው ሚልኪ ዌይ ውስጥ የኛ ጋላክሲ ስለሆነች እኛ የምንገኘው ኤጅ ፓርቱ ላይ ነው ብዬሻለሁ። ስለዚህ የኛ ሶላር ሲስተም ከፎርም ከሆነች አራት ነጥብ ስድስት ቢሊዮን አመት አመታቶች አስቆጥራለች ማለት ነው። እስትራክቸሯ በስታር በፕላኔት ወይ ደግሞ በከዋክብት ማለት ፀሐያችን እራሱ ከዋክብት ነች። ስለዚህ ለመሬት አስፈላጊ የሆነውን ነገር ሙቀትና ብርሃን እየሰጠችን ያለችው ፀሐይ ማለት ነው። ሌላ እስትራክቸሮቿ ደግሞ የሶላር ሲስተማችን ወይም የስርአተ ፀሐይ ፕላኔቶች ናቸው ማለት ነው። ስምንት በጣም ሜጀር የሚባሉ ፕላኔቶች አሉ። እነሱም በሁለት ይከፈላሉ። አንደኛው ቴሬስተሪያል የሚባል ግሩፕ ነው። ሌላኛው ደግሞ ጋዥሽ ወይም ደግሞ በጣም ጃያንት የሆኑ ምንም አይነት ሮክ የሆነ ነገር የሌላቸው ወይም ደግሞ ጠጠር ነገር የላቸውም። ከቴሬስተሪያል የሚመደቡት ሜርኩሪ፣ ቬነስ እርዝ ና ማርሰ ናቸው ማለት ነው። ጋዥስ ወይም ደግሞ እነዚህ ጃያንት የምንላቸው ፕላኔቶች ደግሞ ጁፒተር፣ ሳተር ና ኡራኑስ እንዲሁም ኔፕቱ ናቸው ማለት ነው። ሌላው ስትራክቸር ሙን ነው ወይም ደግሞ ጨረቃዎች ማለት ነው። አብዛኛው ፕላኔቶች የራሳቸው የሆነ ጨረቃዎች አሏቸው። ለምሳሌ የእኛ መሬት ጨረቃ አለቻት አደላ የራሷ ሌሎችም አሁን ለምሳሌ እንዲሁ ጁፒተር ደግሞ ከሰባ ዘጠኝ በላይ የራሱ የሆነ ጨረቃዎች አሉት። ሌሎቹ እስትራክቸሮች ደግሞ አስቴሮይድ ቤልት የሚባላለ፣ ኩይፐር ቤልት እንዲሁም ኦርት ክላውድ የመሳሰሉት በእኛው ስርዓተ ፀሐይ ውስጥ ይገኛሉ ማለት ነው። የኛ ስርዓተ ፀሐይ የሚገኝበት ሚልኪዌ ጋላክሲ የቅርብ ጎረቤት ስለሆነችው አንድሮሜዳም ረዳት ተመራማሪ መህቡባ አህመድ ተከታዩን ብለዋል። አንድሮሜዳ ጋላክሲ የእኛ የሚልኪዌ ጋላክሲ ጎረቤት ነች። ምንም እንኳን አሁን ከኛ እኛ ካለንበት ወይም ከመሬት ሁለት ነጥብ አምስት ሚሊዮን ላይት ወይም የብርሃን አመታት ርቆ ቢገኝም ጎረቤት ጋላክሲ ነው። ስለዚህ አንድሮሜዳ ልክ እንደ ሚልኪዌ ስፓይራል ሼፕ ነው ያለው። ዲያሜትሩ ሁለት መቶ ሀያ ሺ ላይትየር አካባቢ ነው ከሚልኪዌ በጣም ግዙፍ ነው ማለት ነው። ይሄኛው ደግሞ ስነ ስትራክቸሩ እሱም ሱፐርማሲቭ ብላክ ሆል አለው፣ ስታሮች አሉት፣ እንዲሁም ደግሞ ጋዝና አቧራ በውስጡ አሉ ማለት ነው። ድሮሜዳ ውስጥ ወደ አንድ ትሪሊየን አካባቢ የሚጠጉዙ ከዋክብቶች አሉት እንዲሁም ደግሞ አብዛኞቹ በጣም ማሲፍ ወይም ደግሞ ክብደት ያላቸው ስታሮች ናቸው ማለት ነው። ጋላክሲ ኢንተራክሽን አሁን በሚልኪዌና በአንድሮሜዳ መካከል ኢንተራክሽን አለ። የስበት ኃይል የመጣ ነው ማለት ነው። ኢፌክቱ እና ኢንተራክት በሚያደርጉበት ወቅት አሁን እነሱ በሚቀጥለው ቢያንስ ወይ አራት አምስት ቢሊዮን ዓመታቶች ኮላይድ ያደርጋሉ ተብሎ ይታሰባል። እስካሁን ምናልባትም አዲስ ጋላክሲ ሊፈጠር ይችላል። ተመራማሪዋ መህቡባ አህመድ በጋላክሲ ውስጥ ያለውን የከዋክብት አፈጣጠርን ጨምሮ በውስጥ ያለውን ማዕከላዊ አካል በተመለከተ ተከታዩን ሀሳብ አካፍለውናል። አክቲቭ ጋላክቲክ ኒውክለስ ማለት በአንዳንድ ጋላክሲዎች ውስጥ ያለ አክቲቭ የሆነ ወይም ደግሞ በውስጡ ኒውክሌር ፊውዥን እየተካሄደ ያለ ኑክሌስ ማለት ነው። ይሄ በአንዳንድ ጋላክሲዎች ነው። ሁሉም ጋላክሲዎች አላቸው ማለት አይቻልም። አክቲቭ ኑክሌስ ከኖርማል ጋላክሲ የሚለይበት የራሱ ባህር ያለው በጣም ብራይት የሆነ ከሱ የሚወጣው ከአክቲቭ ኑክሌሱ የሚወጣው ከአንድ ሲንግል ፖይንት ማለት ነው። ከሱ የሚወጣው ኢነርጂ ወይም ደግሞ ኢሚት የሚያደርገው ላይት ከሙሉ ጋላክሲው ይበልጣል ማለት ነው። አሁን የራሱ የሆነ ባህሪያቶች አሉት። በጣም ይቀያየራል፣ ብራይት ነሱ ማለት ነው። በሳምንትም ከፈለገ በሰከንድ በደቂቃዎች፣ እንዲ በሰአቶችም ይቀያየራል። ያ ማለት ደግሞ የዚህ ኢነርጂ ሶርስ ብላክ ሆል ነው። አክሬትድ የሚሆን ማቴሪያል አለ። ስለዚህ እሱ ወደ ብላክ ሆሉ የሚወድቁት ማቴሪያሎች መጠን ሲያንስ ና ሲበዛ ወይም ደግሞ ድፔንድ ይሆናል። በዛ ምክንያት አንጸባራቂነቱ ቀያየርበታል ማለት ነው። ምክንያቱም እንዳልኩሽ ሶርስ ኦፍ ኢነርጂ ብላክ ሆል ስለሆነ ማለት ነው። ሌላ አክሬሽን ዲስክ አለው። አክሬሽን ዲስክ ማለት የራሱ የሆነ የአክቲቭ ጋላክቲ ኮምፖነንት ነው። ሉሚኒሲቱ እንዳልኩሽ በጣም ሻይን የሚያደርግ ነው። በጋላክሲ ውስጥ እንዳለ ሻይን ሊያደርግ የሚችል በሁሉም ራዲሽን፣ በሬዲዮ በኤክስሬም በሁሉም ኤሌክትሮማግኔቲክ ራዲሽን ውስጥ እንት ማለት የሚችል በጣም ፓወርፉል የሆነ ሶርስ ነው። ታይፕ አለ ወይ? አዎ፣ ታይፕ አሁን አሉት ግን ዲፔንድ ይሆናል። አሁን ለምሳሌ አሁን በምናገኛቸው እንዲ ሶርሱ ከየት ነው የመጣው ከሬዲዮ ነው ወይ ከኤክስሬ ወይስ ከጋማሬ የሚለው ስፔክትራል እንትኑ ዲፔንድ ያደርገዋል። ግን ጀኔራሊ ኳይዛርስ አሉ፣ ሴፈርት ጋላክሲዎች እንዲሁም ሬዲዮ ጋላክሲ እንዲሁም ደግሞ ላይነርስ የሚባሉ አሉ። ስታር ፎርሜሽን ሬት በሚልክ ዌይ ስቲል በጣም አክቲቭ ነው። ስታር ፎርም እየሆነ ነው ያለው። በተለይ ደግሞ በጣም የጋዝ ክምችት ባለበት ሪጅን ውስጥ በጣም አክቲቭ የሆነ የስታር ፎርሜሽን እንትን አለ ማለት ነው። ስታር እንዴት ነው ፎርም የሚደረገው? በኮልድ ጋዝ ውስጥ ነው። መጀመሪያ ላይ ሞሌኩላር ክላውድ የሚባል እንትን አለ። እሱ ከአቧራዎች ጋር እንትን በማድረግ ኢንተራክሽን በመፍጠር ወይም ኔቡላ የሚባለው ስቴጅ ላይ ይደርሳል ማለት ነው። በጣም ኮልድ ነው። ከዛ በግራቪቲ ምክንያት ሙቀቱ ይጨምራል ማለት ነው። ሙቀቱ ከጨመረ በኋላ እስከ አስር ሚሊዮን ኬልቪን ምናምን ሲደርስ ወደ ፕሮቶስታር እነት ይቀየራል። ከፕሮቶስታር እነት ደግሞ ወደ ሜን ሲኩዌንስ፣ ከዛ ወደ ሬድ ጃያንት ወይም ደግሞ ሱፐር ጃያንት እነት ይቀየራሉ ስታሮች ከዛ ደድ ነው የሚሆኑት ማለት ነው። ደድ ሲሆኑ ወደ ድዋር ወይ ደግሞ ወደ ብላክሁል የመቀየር እንትን አላቸው ማለት ነው። የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። በቀጣይ ሳምንት በሌላ መሰናዶ እንጠብቃችኋለን። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም በማቅረቡ እኔ ከእናንተ ጋር ቆይታ ያደረግኩት ሰብስቢ አይሉ ነኝ። ከሌሎች የኤፍ ኤም አዲስ ዘጠና ሰባት ነጥብ አንድ ዝግጅቶች ጋር መልካም ቆይታን እንመኛለን። እስከ ሳምንት ቸርን ሰንብት። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦ ስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ